አቶ ማቴዎስ ታደለ ከወር በፊት ከካማሺ ዞን ሰዳል ወረዳ በነበረው የጸጥታ ችግር ምክንያት ተፈናቅለው በምዕራብ ወለጋ መነሲቡ ወረዳ መንዲ ከተማ እንደሚገኙ ገልጸዋል። ከሴዳል ከተፈናቀሉ ጊዜ ወዲህ የዕለት ደራሽ ድጋፍ ለማግኘት ጥያቄ ቢያቀርቡም ወደ ተፈናቅላችሁበት ክልል መሄድ አለባቸው ተብሎ በሁለቱም ክልሎች የሚገኘው ለአደጋ ስጋትና ስራ አመራር ኮሚሽን ምላሽ እንዳላገኙ አክለዋል። ከሰዳል ወረዳ የተፈናቀሉ አንድ ሺህ በላይ ዜጎች በመንዲ ከተማ እንደሚገኙም ተናግረዋል። ጋራ ስድስት መቶ አስራ አምስት ነው። በአጠቃላይ ደግሞ አንድ ሺህ ስምንት መቶ ዘጠና ስድስት ሰዎች ናቸው። በወገ እርዳታ ሄዳችሁ ስትጠይቁ ምንድን ነው የተባላችሁት? መቼ እርዳታ ይመጣል ተባላችሁ? ደስ የሚጠይቅ እኛን አይመለከትም ሄዱና የሚመለከቱ አልጠይቁ ላሉ እዛም ሶሳ ባለፈው መጥቴናል። ምግብ ዋስትና ጠይቀን እዛ መነስቡ እንዲመጣ እናደርጋለን አሉ። እስከዛሬ ድረስ ምንም አላገኙ። የእኛ ሰዎች ሜዳ ላይ ያደሩ ነው እና ምግብና በተለይ እና አልባሳት ነገር ደግሞ በጣም ያስፈልጋል። የእኛ ሰዎች በጣም የተጎዱ ነው። ሚያዝያ አስራ ሁለት ሁለት ሺ አስራ ሶስት ዓመተ ምሕረት ከሴዳል ወደ አሶሳ እንደመጡ የገለጹልን። ሌላው የአካባቢው ነዋሪም እንደዚሁ ድጋፍ ማግኘት እንዳልቻሉ ጠቁመዋል። በሴዳል በነበረው ጥቃት ወደ አሶሳ ዞን የተፈናቀሉ ዜጎች ቁጥር ከሁለት ሺ አራት መቶ በላይ እንደሚሆን የተገለጸ ሲሆን በመጠለያ ጣቢያ ውጭ ላሉ ተፈናቃዮች ድጋፍ እንዳልተሰጠ com o ነገር የተደረገልኝ ነገር የለም። መንግስት ሰራተኞችን ሰብስበው መንግስት ሰራተኞችን ያው እናንተ ካምብ ስላልሄዳችሁ ተብለው ተሰጡን፣ የምጅ ጠየቁኝ። እሺ ቆይ እናይላለን አለው። እንደውም ከዚያ በኋላ መሄድ ከፈለጋችሁ ከዚ ያነጋግሩንም አልቻሉም። ያሁን ቤተሰብ ንጅ ብራ ባለንጋጅ እስካሁን ድረስ ምንም ድጋፍ ተደረገልኝ የምለው ነገር የለም። በምንም በምንም የማይደበቅ አሰራር። ማለት የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን በበኩሉ የተፈናቀሉ ዜጎችን ድጋፍ ለማድረግ እንዳያስችለው ጊዜ መጠለያ ጣቢያ ተዘጋጅቶ ከአሶሳ ከተማ በ42 ኪሎ ሜትር ርቀት ላይ በሚገኙ በባምባሲ ወረዳ ድጋፍ እየተደረገ እንደሚገኝ አስታውቀዋል። ከክልሉ ውስጥና ከክልሉ ውጭ የተፈናቀሉ ዜጎች በባምባሲ ወረዳ ተጠልሎ እንደሚገኙ የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታረቀ የታሰሳ በስልክ ተናግረዋል። በመንግስትና በግል ተቋማት በሶስት ሚሊዮን ብር የሚገመት ድጋፍ መስጠታቸውን አስረድተዋል። ወደ አጎራባች ክልል የተፈናቀሉ ዜጎችም ባሉበት አካባቢ ድጋፍ እንዲያገኙ ይደረጋል ብለዋል። ወደ እኛ ለተፈናቀሉት እኛ ያደረግንላቸው መሆኑ ያው ይታወቃል። ወደ መነሲቡና ለታሲቡ ቱካራ ሌሎች ቦታዎች የተፈናቀሉት ግን የአካባቢ ድረሰብ መንግስት ማለት ነው ድጋፍ ማድረግ ያው ያስገድዳል ህጉ ማለት ነው። በእጃቸው ላይ ካለ በእጃቸው ላይ ከሌለ፣ ማህበረሰቡን በማስተባበር በዚያን ቀን ድጋፍ እንዲያገኝ ይደረጋል። ከዛ በኋላ ለመንግስት ኢንፎርም ይደረጋል። መንግስት ድጋፍ ያደርግላቸዋል። ఏమంగిస్తున్న వాడి సమే ድጋፍ ማድረግ አለበት። ስለዚህ እዛው አካባቢ ነው ድጋፍ ማግኘት ያለባቸው ማለት ነው። በሚያዝያ ወር 2013 ዓ ም በካማሺ ዞን ሰዳል ወረዳ በተፈጠሮ የጸጥታ ችግር የተፈናቀሉ ዜጎች በአሶሳ ዞን እና በምራብ ወለጋ ተጠልሎ ይገኛሉ። የብሔራዊ ምርጫ ቦርድም ግንቦት 14 2013 ዓ ም ባወጣው መግለጫው በሰኔ ወር በሚደረገው አገራዊ ምርጫ በጸጥታ ችግርና በተለያዩ ምክንያቶች በካማሺና መተከል ምርጫ ክልል ምርጫ ተግባራዊ የማይሆንባቸው አካባቢዎች እንደሆኑ አስታውቀዋል። ለዲ ደብሉ ዘገባ ነጋሳ ደሳለኝ ከአሶሳ